የታላቁ የኢትዮጵያ ኤሌክትሪክ ኃይል ማመንጫ ግድብ ስራ ሲጀምር መላው ሕዝብ ስራውን በራሱ ገንዘብ ለማስጀመርና ለማስጨረስ ከፍተኛ መነሳሳት ያሳየበት ነበር። የመንግስት ሰራተኛው ከደሞዙ እየቀነሰ፣ ነጋዴው ከዕለት ገቢው እየቆረጠ፣ ሌላውም ከሚያገኛት እያበቃቃ የቦንድ ግዢውን ፈጽሟል። መንግስት በበኩሉ ሂደቱን የሚያስተባብር ጽሕፈት ቤት በፌዴራል ደረጃና በክልሎች በማደራጀት ለስራው ከፍተኛ ትኩረት ሰጥቶ ተንቀሳቅሷል። ሆኖም የቀድሞ የግድቡ ስራ አስኪያጅ ከተገደሉ በኋላና ከግንባታ ሂደቱ ጋር ተከ ተነስተው ከነበሩ ጉዳዮች በኋላ የነበረው ግለትና ተነሳሽነት መቀዛቀዙን ያነጋገርናቸው የአማራ ክልል ነዋሪዎች አመልክተዋል አቶ አለሙ ገረመው የመንግስት ሰራተኛ ናቸው እርሳቸው እንደሚሉት ግድቡ ስላለበት ሁኔታ ዝርዝር መረጃ አይሰማም ግድቡን ለማስቀጠል የገንዘብ ማሰባሰብ ስራውም የለም ነው ያሉት አንዳንዴ ተወርዋሪ በሆኑ መገናኛ ብዙኃን በሚተላልፈ አንዳንዴ በዜናል በምናልፋቸው አንዳንዴ ነገሮች ካልኖሩ በስተቀር እንደ ቀደሙ በነበረው ነባር ሁኔታ ላይ መሰረት አድርጎ በተቀጣጠለ ወኔ ባለው ስሜት ሊቀሰቅስ በሚስናሰነሳሸት ባለ የሚደረጉ ቅስቀሳዎች አሁን ኦልሞስ ቁሟል ማለት ይቻላል። አምስት አመት ሞልቶ ብራሽን ከተመለሰ በኋላ ውይ ተደርጎ ዳግሞ ወደ ቆጠባ እንድንገባ የተደረገ ስራ የለም። አሁን እና ኦልሞስ የተቀዛቀዛ ነው ያለው። ትኩረት በጣም ዝቅተኛ ሆኗል። አቶ አንዱ አለም ፀጋዬ በንግድ ስራ የሚተዳደሩ ሲሆን ቀደም ባሉት ጊዜያት በንግድ ዘርፍ ማህበራት በኩል ግድቡ መዋጮ ያደርጉ እንደነበር አስታውሰው አሁን ግን ስለ ግድቡ ምንም የሚወራ ነገር እንደሌለ ተናግረዋል። አሁን ስለ ሕዳሴው ሲሆን አሁን በወረዳ ደረጃ የሚከፈል ነገር የለም። ለምሳሌ እኛ አሁን የንግድ ምክር ቤት የሚባል አለ፣ የግል ነው። አሁን በየአመቱ እንሰጥ ነበር፣ ዘንድሮ ራሱ አልሰጠንም። ከሁለት ሺ አስር ጀምሮ የለም፣ አልተሰጠንም። ቆሞ አለ፣ በቃ አሁን ምንም ነገር እንቅስቃሴ የታላቁ የኢትዮጵያ ኤሌክትሪክ ኃይል ማመንጫ ግድብ በዞን ደረጃ መዋቅር እንደሌለው የሚናገሩት የደብረ ማርቆስ ነዋሪ አቶ ጋሻ ጌታሁን ቀደም ሲል እርሳቸው የሚመሩት የህዝብና ሚዲያ ግንኙነት ጽህፈት ቤት ስራውን በተደራቢነት ሲሰራው እንደነበር ጠቁመው፣ አሁን ግን እቅድም ሆነ የስራ ትዕዛዝ ከሚመለከተው አካል እየወረደ አይደለም፣ የቅስቀሳ ስራውም ሙሉ በሙሉ ቆሟል ብለዋል። እና በእኔ ስራ አይነት ነበር የሚሰራ የህዝብና ሚዲያ ግንኙነት የሚባለው ስራ የሲያር ስራው የሚሰራ ግን ያው ከላይ ቅርጽ ነው። ስለዚህ ከላይ ዝኑራል መንግስት ዝኑራል ምንም እቅድ እንዳያልወጣም ስለወረዶችን ማስበቅ ምንም መረጃ የለበ የቆመ ነው። የአማራ ክልል የታላቁ የኢትዮጵያ ኤሌክትሪክ ኃይል ማመንጫ ግድብ ህዝባዊ ድጋፍ ማስተባበሪያ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ተናኛ አበበ እንዳሉት ከህብረተሰቡ የተለያዩ ሀሳቦች እንደሚሰሙ አመልክተው ሆኖም ግን ባለፈው በጀት ዓመት አንድ ቢሊዮን ስድስት መቶ ሚሊዮን ብር መሰብሰቡን ተናግረዋል። ተበልቶ የለም ወይ ብሩ ምንሰራለ ድቡ ቅሞ የለሞ ተወሰነ አንድ ሀያ አምስት ፐርሰንት የሚሆን ሰዎች እንዲ ላሉ ጀማሁን የእነሱን ያህል እኩል የሚሆን ሰው ደግሞ ምንም መረጃ የለም የምናውቀ ነገር የለም ስልም ይላሉ። ከዛ እንደገና ግማሹ ሰው ደግሞ ስራው አልቆመም ይቀጥላል፣ ቢቆምም እንኳን እናስቀጥለዋለን እኛ የሚል ልክ ጭምር ያለበት መልሰታሉ። እንደገና ደግሞ አሁንም ላለመቆራረጡ ማስረጃ የሚሆነን አሁን በሁለት ሺ አስራ አንድ በጀት አመት በእኛ ክልል ብቻ የተሰበሰበ ወደ አንድ ነጥብ ስድስት ቢሊዮን ብር ገቢ ተደርጓል። ይሄ ማለት ከዚህ ቀደም ቃል የገቡትም አሁን እስካሁን ድረስ ያላቋረጡም የመንግስት ሰራተኞች አሉ። ተወሰነ ሰዎች የተወሰኑ አካሎት ከመረጃ ጥረት አኳያ ስራው ቁሟል የሚሉ አካላት አሉ እንጂ ስራው የተከናወነ ነው። አብዛኛው ሰውም ያው የማነቃቃት ፍላጎት ካገኘ ቀጣይ ደግሞ ሊያዋጣም ዝግጁ እንደሆነ ነው ያገኘ ነው መረጃ የሚያመላክት። አለም ነው መኮንን ለዲ ደብሊው ራዲዮ ባህር ዳር።